Voice of America። የዓለም የነዳጅ ዘይት ዋጋ እንደገና ወርዷል። ይህ የሆነውም ከ18 ወራት በኋላ በቅርቡ የአንድ በርሜል ዋጋ 56 ዶላር ደርሶ ከፍተኛ ማሻቀብ ካሳየ በኋላ ነው። ያልተጣራ ነዳጅ ዘይት ዋጋ ጨምሮ የታየው ኦፔክ ማለትም የዓለም የነዳጅ ዘይት ላኪ ሀገሮች ድርጅት የተትረፈረፈ አቅርቦትን ለመግታት ሲባል ከነዳጅ ዘይት አምራች ሀገሮች የጋራ ስምምነት ከደረሱ በኋላ ነበር። ትናንት ዋጋው እንደገና ሊወርድ የቻለው በዩናይትድ ስቴትስ የድፍድፍ ዘይት ክምችት መጠን ጨምሮ መገኘቱ እንደሆነ ዘገባዎች ይጠቁማሉ። የድፍድፍ ዘይት መትረፍረፍና የዶላር ጥንካሬ ወደ ሌላ የድፍድፍ ዘይት ዋጋ መጨመር ሊያመራ ይችላል ተብሎ ተሰግቷል። የአሜሪካ ድምጽ ሬዲዮ ከኦፔክ ዋና ጸሐፊ ከሞሐመድ ሳኑሲ ባርኪንዶ ጋር ስለ ሁኔታው ተወያይቷል። ዘገባውን ሰለሞን ክፍሌ ይዟል። ያልተጣራ የነዳጅ ዘይት ዋጋ ትላንት የወረደው የፌዴራሉ የቁጠባ መስሪያ ቤት የሀገሪቱ ምጣኔ ሀብት መጠናከሩን በመግለጽ የአንድ በመቶ የወለድ መጠን እንደሚያድግ ከገለጸ በኋላ ነው። የዶላር ምንዛሪ ዋጋ በመጨመሩም የአሜሪካ ዶላር በማይጠቀሙ ሀገሮች ላይ የነዳጅ ዘይት ግዥን ዋጋ ይበልጥ እንዲወርድ ያደርግባቸዋል። የዓለም የነዳጅ ዘይት ላኪ ሀገሮች ኦፔክ ዋና ጸሐፊ ሞሐመድ ሳንሱሲ ባርኪንዶ የድርጅቱ አባል ያልሆኑና የሆኑትም ጭምር ባለፉት ዓመታት በሁኔታው አስቸጋሪነት ሲተረተሩ ቆይተዋል ይላሉ። የነዳጅ ዘይት ዋጋ እስከ ሰማንያ ከመቶ ወድቋል። በዚህም ሳቢያ ኩባንያዎች ምርታቸውን በብዙ ቀንሰዋል። በኢንዱስትሪው ላይ መዋዕለ ነዋይ የመመደቡ ፍላጎትም ዘንድሮ ለሦስተኛ ዓመት በተከታታይ ክፉኛ ወርዷል። በኦፔኩ ባለሥልጣን መግለጫ መሠረት እንደ አውሮፓውያን ዘመን አቆጣጠር በ2015 ዓመተ ምሕረት በነዳጅ ዘይት ኢንዱስትሪ ላይ መዋለ ንዋይ የመመደቡ ፍላጎት በዓለም ደረጃ 26 ከመቶ ቀንሷል። ዘንድሮ በ2016 በ22 በመቶ ይወርዳል ተብሎ ነው የሚጠበቀው። ሁኔታው ደግሞ ጉዳት የሚያደርሰው በነዳጅ ዘይት ኢንዱስትሪው ላይ ብቻ ሳይሆን በዓለም ኅብረተሰብ ላይ በአጠቃላይ ነው ይላሉ ምክንያቱም የነዳጅ ዘይት አቅርቦትንም ስጋት ላይ ስለሚጥል እንደሆነ ያስረዳሉ። ለሶስት ተከታታይ ዓመታት ሳያቋርጥ ቀጥሎ መታየቱ የችግሩን ክብደት ያመላክታል። በነዳጅ ዘይት ዋጋ ማሽቆልቆል ሳቢያ የመዋዕለ ንዋይ ምደባም መጎዳቱን የምናየው ለዓለማችን ምጣኔ ሀብት ዕድገትም ጸር እንደሆነ ነው። ስለዚህም ኦፔክና አባል ሀገሮቹ የወሰዷቸው እርምጃዎች የዓለሙን ዋጋ በማረጋጋት ረገድ ከፍተኛ ጠቀሜታ ይኖራቸዋል። በዓለም ከፍተኛ የነዳጅ ዘይት አምራች ከሆኑ ሀገሮች አንዷ ሳውዲ አረቢያ የኦፔክ አባል ናት። ከ15 ቀናት በፊት በደረሰችው ስምምነት መሠረትም በቀን ከምታመርተው ነዳጅ 486,000 በርሜል ትቀንሳለች። ባለፉት ሁለት ዓመታት መትረፍረፉን ካስከተሉ ምክንያቶች አንዱ በመሆኑ እንደሆነም ተገልጿል። ባለፈው ቅዳሜ ደግሞ በሩሲያ የሚመሩና የኦፔክ አባል ያልሆኑ የነዳጅ ዘይት አምራች አገሮች በቀን ከሚያመርቱት ነዳጅ 558 ሺውን በርሜል ለመቀነስ ተስማምተዋል። በምጣኔ ሀብት ተንታኞች ግምት እርምጃው በመጪው ዓመት የነዳጅ የነዳጅ ዘይት ኢንዱስትሪውን እድገት አጋዥ ይሆናል።